SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ብሪጅት ማኬንዚ የስፖርት ድጎማን ለድምፅ መግዣ ውሏል በሚል ከኃላፊነታቸው እንዲነሱ ግፊቶች እየበረከቱ ነው። የፌዴራል መንግሥቱ ለከሰል ኢንዱስትሪ በሚቸረው ድጋፍ ሳቢያ ከአየር ንብረት ለውጥ ጋር ተያይዞ ዓለም አቀፍ ትችቶች እየደረሱበት ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሞሪሰን መንግስት ሚኒስትር ብሪጅት ማኬንዚ የሕዝብ ገንዘብን አላግባብ ለመደለያ የስፖርት ድጎማ ዓላማ አውለዋል በሚል ብርቱ ትችት እየቀረበባቸው ነው። ሴናተር ማኬንዚ የስፖርት ሚኒስትር በነበሩበት በ2019 ምርጫ ወቅት ቅንጅታቸው መጠነኛ ድጋፍ ባለው የምርጫ አካባቢዎች ከአስሩ ለዘጠኙ የስፖርት ድጎማ ገንዘብ መቻራቸውን የዋናው ኦዲተር ሪፖርት ይፋ አድርጓል። የግሪንስ ፓርቲ በማኅበረሰብ የስፖርት ድጎማ ሳቢያ በወጣው መቶ ሚሊዮን ዶላርስ ላይ በሕግ መወሰኛ ምክር ቤት ምርመራ እንዲደረግበት ጥሪ አቅርበዋል። ይሁንና ሴናተር ማኬንዚ አንዳችም የሠራው ስህተት የለም እያሉ ነው። በሌላ በኩል ግና የዋን ኔሽን መሪ ሴናተር ፖሊን ሃንሰን፣ ሴናተር ማኬንዚ ከኃላፊነታቸው እንዲነሱ ጥሪ አቅርበዋል። የተቃዋሚ ቡድን መሪ አንቶኒ አልቤኔዚ በበኩላቸው መንግሥት ባሻው ሰዓትና ስፍራ ምንም ይሁን ምን ድርጊት የመፈጸም ባህሪው አስቆጪ ነው። ሴናተር ማኬንዚ በሚኒስትርነት ኃላፊነታቸው የመቀጠሉ ጉዳይ አጠያቂ ነው በማለት ብርቱ ግፊት አድርገዋል። ፌዴራል መንግሥቱ የአየር ንብረት ለውጥን ለመከላከል ያለው ሬኮርድ ተገቢ መሆኑን ሲያመላክት ከእንግሊዝ የተፈጥሮ ተከባካቢ ዴቪድ አቴንብሮፍ በተገላቢጦሽ የሰላ ነቀፌታ ደርሶበታል። አቶ ዴቪድ የጥምር መንግሥቱ ሬኮርድ የሚያሳየው ከቶንም ለተፈጥሮ ሀብት ክብካቤ እምብዛም ቁብ እንደሌለው ነው ብሏል። ይሁንና የአገር ውስጥ ጉዳዮች ሚኒስትር ፒተር ዳተን የከሰል ኢንዱስትሪን ለመዝጋት መንግስታቸው እሳቤ እንደሌለው ሲያመላክቱ ምጣኔ ሀብታችንን አናዳፍንም። እኛ ለህንድ ወይም ለቻይና ከሰል መላክ ብናቆም እነሱ ከሌሎች አገራት ይሸምታሉ። ያም ማለት የአየር ብክለት ይኖራል። ለተፈጥሮም የሚኖረው ረብ የለም። እኛም ሰባ ቢሊዮን ዶላርስ ከምጣኔ ሀብታችን ገቢ እናጓድላለን። ቆም ብለን ማሰብ አለብን ሲሉ ተከራክረዋል። በዚህ ዘርፍ የተቃዋሚ ቡድን መሪ አንቶኒ አልቤኒዚን ድጋፍ አላጡም። አቶ አልቤኒዚ መንግስት የአየር ብክለትን ለመቀነስ ተጨማሪ እርምጃዎችን መውሰድ ይገባዋል፣ የአውስትሬልያን የከሰል ኢንዱስትሪ መዝጋት መፍትሄ ሊሆን አይችልም ብለዋል። ክለውም የከሰልን የውጭ አቅርቦት አሁኑኑ የሚገቱ ከሆነ ከሰልን ሊተካ የሚችል አቅርቦት ባለመኖሩ የሉላዊ አየር ብክለት ሊቀንስ አይችልም። ሌሎች የከሰል አምራች አገራትም ከሰል የአየር ብክለትን ከፍ እንጂ ዝቅ እንደማያደርግ ግንዛቤ አላቸው ብለዋል። የፌዴራል መንግሥቱ የደን ቃጠሎዎችን ክስተት ተከትሎ የአየር ንብረት ለውጥ ፖሊሲዎቹን ለማሻሻል እሳቢውን እያንሸራሸረ ይገኛል። ብርጅት ማኬንዚ የስፖርት ድጎማን ለድምፅ መግዣ ውሏል በሚል ከኃላፊነታቸው እንዲነሱ ግፊቶች እየበረከቱ ነው። የፌዴራል መንግሥቱ ለከሰል ኢንዱስትሪ በሚቸረው ድጋፍ ሳቢያ ከአየር ንብረት ለውጥ ጋር ተያይዞ ዓለም አቀፍ ትችቶች እየደረሱበት ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።